ከአምስት ወራት በፊት በሚኒስትሮች ምክር ቤት ጸድቆ ለሕዝብ ተወካዮች ምክር ቤት የተመራው የኢትዮጵያ ብሔራዊ ባንክ ረቂቅ አዋጅ ላይ ምክር ቤቱ የሕዝብ አስተያየቶች እንዲሰጥበት እያደረገ ይገኛል። የአሜሪካ ድምፅ የተመለከተው ዘጠኝ ክፍሎችና አምሳ ስድስት አንቀጾች ያሉት ረቂቅ አዋጁ መንግስት ከባንኩ በሚወስደው ብድር መጠን ላይ ገደብ አስቀምጧል። በዚህ ጉዳይ ላይ ለአሜሪካ ድምፅ አስተያየታቸውን የሰጡት የምጣኔ ሀብት ባለሙያው ዶክተር አብዱል መናን መሐመድ ይህ ረቂቅ አዋጅ መንግስት ከብሔራዊ ባንክ ያለ ገደብ እንዲበደር የሚፈቅደውንና ለአስራ ስድስት ዓመታት የተተገበረውን አዋጅ የሚቀየር ነው ይላሉም። መንግስት አለ፣ ማዕከላዊ ባንክ አለ። በሁለቱ መካከል የሚኖረው ግንኙነት በግልጽ መቀመጥ መቻል አለበት። ኢትዮጵያ ዘመናዊ የብሔራዊ ባንክ ካቋቋመች በፈረንጆቹ በአስራ ዘጠኝ ስልሳ ሶስት ጀምሮ የተቀመጡ ነገሮች አሉ። እንዳደገው አገር ነጻ የሆነ ብሔራዊ ባንክ ባይሆንም በተወሰነ ደረጃ እና እዛ ላይ አንደኛው የግንኙነታቸው መሰረት መንግስት ከአንድ ማዕከላዊ ባንክ ምን ያህል መበደር ይችላል የሚለው ጉዳይ አንድ በጣም ወሳኝ ነጥብ ነው። ከ2008 ፈረንጆች አቆጣጠር በፊት የነበሩት የኢትዮጵያ እንዳለ የብሔራዊ ባንክ አዋጆች ያው ተስተካክሏል፣ አንድ ሶስት፣ አራት ጊዜ ተስተካክሏል። እንዳለ መንግስት ምን ያህል መበደር ይችላል በሚለው ላይ ገደብ ያስቀምጣል። የሁለት ሺ ስምንቱ ላይ ነው ሆን ተብሎ ገደቧ የተነሳቸው መንግስት እንደፈለገ መበደር ማለት በሌላ ቋንቋ ብር ማተም ማለት ነው። እንደፈለገ ብር በማተም የፈለገ ደሞዝ መክፈል እንዲችል ሁለት ሺህ ስምንት የወጡ አዋጅ ላይ ነው የተነሳው እና እንዳለህ እስከ ኃይለ ሥላሴ የደርግንም አዋጅ ብታይ የኢህአዲግም የዘጠና አራቱ የፈረንጆች አቆጣጠር ገደብ አለው። አሁን የተደረገው ወደ ድሮ ገደቡ መመለስ ነው። በረቂቅ አዋጁ አንቀጽ ሀያ ሰባት ላይ መንግስት ከብሔራዊ ባንክ ባልተገደበ የብድር አገልግሎት ወይም በኦቨር ድራፍት ማግኘት የሚችለው ገንዘብ ካለፉት ሶስት የበጀት ዓመታት አማካይ ዓመታዊ ጠቅላላይ መንግስት የአገር ውስጥ ገቢ ከአስራ አምስት በመቶ መብለጥ እንደሌለበት ተቀምጧል። በአዲስ አበባ ዩኒቨርሲቲ የንግድ ስራ ትምህርት ክፍል የፋይናንስና ኢንቨስትመንት መምህር የሆኑት ዶክተር ሰዋል አባተ አዋጁ የብሔራዊ ባንክን የስልጣን ገደብ በደንብ አስምሮ የተነሳ መሆኑን ገልጸው ለመንግስት ልጓም የሚያበጅ ነው ሲሉ ይገልጹታል። የብሔራዊ ባንክ ዋና ተግባር በኢኮኖሚ ውስጥ ያለውን የዋጋ ንረት መቆጣጠር የሚያስችል ኢንስትሩመንቶችን እና የቁጥጥር ስርዓት መዘርጋት ከመሆኑ ጋር ተያይዞ አንዱና ዋናው በተደጋጋሚ እንዳለው ለዚህ የዋጋ ንረት የራሱ የሆነ አስተዋጽኦ የነበረው የመንግስት ያልተገደበ የብድር ፍላጎትና የብድር መጠን ነበረ። ከዚህ ጋር ተያይዞ ወጥ በሆነ መንገድ ይሄን ለመግታት የሚያስችል ከዚህ በፊት የነበረው የብሔራዊ ባንክ መመስርሻ አዋጅ ወይም ደግሞ ሰነድ ብሔራዊ ባንክና መንግስት በሚያደርጉት ንግግር የሚወሰን እንደሆነ ነበር የሚያስቀምጠው እና አሁን እሱን ግልጽ በሆነ በማሻማ መንገድ ከአስራ አምስት ፐርሰንት ባልበለጠ ለአጭር ጊዜ የሚቆየ ኦቨርድራፍት ፋሲሊቲ መንግስት መበደር እንደሚችል ይህን ብድርም በአመቱ ውስጥ ከፍሎ መጨረስ እንደሚችል እንዳለበት በሚቀጥለው በጀት አመት ብድር እንኳ መበደር ቢፈልግ መንግስት ይህን ብድር ከፍሎ ካልጨረሰ ሌላ ብድር እንደማያገኝ በግልጽ ያስቀመጠ ከመሆኑ ጋር ተያይዞ ልዩ በሆኑ ሁኔታዎች ብቻ ድርቅ ሲኖር፣ ወረርሽኝ ሲኖር፣ የአስቸኳይ ጊዜ አዋጅ ሲኖር ብቻ ከዚህ ህግ ወጣ ሊል እንደሚችል ኤክሰፕሽን ያስቀመጠ ቢሆንም በዋናነት ግን ይህን መገደብ የቻለ ልጓም ያበጀ ሰነድ ነውና ከፍተኛ የሆነ አዎንታዊ አስተዋጽኦ ያመጣል ብሎ መውሰድ ይቻላል። ከብሔራዊ ባንክ መንግስት በሚወስደው ብድር ላይ ገደብ የሚያስቀምጡ ድንጋጌዎች ከአዋጅ ቁጥር አምስት መቶ ዘጠና አንድ ሁለት ሺህ እንዲወጡ ከተደረጉ በኋላ መንግስት በመቶ ቢሊዮኖች የሚቆጠር ብድር በመውሰድ ወደ ገበያው አስገብቷል፣ የሚሉት ዶክተር አብዱል መናን ባለፉት አምስት ዓመታት ብቻ እንኳን ከ400 ቢሊዮን ብር በላይ መበደሩን የብሔራዊ ባንክ መረጃ በመጥቀስ ለማሳየነት ያነሳሉ። ባለፉት 16 ዓመታት መንግስት ያለ ገደብ ከብሔራዊ ባንክ ብድር እንዲወስድ መፈቀዱም አሁን በሀገሪቱ ላለው የዋጋ ንረት ዋነኛ ምክንያት ነው የሚሉት ዶክተር አብዱል መናን የዋጁ መሻሻልም ይህን ለማስተካከል እንደሚያግዝ ይናገራሉ። ኢትዮጵያ ውስጥ ባለፉ አስራ ምናምን ዓመት የተመለከት ነው የዋና ግሽበት ዋናው ምክንያት ብሔራዊ ባንክ ያለገደብ ገደብ ለኢትዮጵያ መንግስት የሚሰጠው ብድር ነው። አሁን እዛ ላይ ገደብ ማበጀቱ ተገቢና አስፈላጊ ነው። አስራ ስድስት አስራ ሰባት ያየ በታሪካችን አይተነው ማናቀው የዋጋ ግሽበት ነው። ይሄን ደግሞ ብዙውን ህብረተሰብ ክፍል ያው ገቢ አይጨምርም ማለት አይደለም። ገቢ ጨምራል፣ በተወሰነ ደረጃ ግን ኑሮ የሚጨምርበትና ገቢ የሚጨምርበት መጠኑ አብሮ ስለማሄድ በይበልጥ ተቀጣሪውን፣ ውረተኛውን፣ ድሃውን ሲበዛ ይጎዳ ሲሆን ይች የሆነ የህብረተሰብ ክፍልን ምናልባት በምናባቸው አስበው የማያውቁ በይበልጥ ንብረት ያላቸው ንግድ ላይ የተሰማሩትን በምናባቸው አስበውት የማያውቁት ሀብት ላይ ነው ያደረጋቸው የዋጋ ግሽበት ብቻ የሚያመጣው ይሄ ንብረት የሌለው ጉልበቱን ሸጦ የሚኖረው ጡረተኛውን፣ ድሃውን፣ በይበልጥ የከተማ ድሃውን በከፍተኛ ሁኔታ ኑሮውን ያደቀቀ የዋጋ ግሽበት ተከስተዋል። በኢትዮጵያ ብቻ ሳይሆን በሌሎች ሀገራትም መንግስታት እንደዚህ ያሉትን በቀላሉ የበጀት ጉድለትን በብድሮች የመሙላት ልምምዶችን በአንዴ ለመተው ይቸግራቸዋል የሚሉት ዶክተር አብዱል መናን ከዚህ አንጻር ማሻሻያው በዓለም አቀፍ አበዳሪ ተቋማት ግፊት የመጣ ነው ብሎ ያምናሉ። ብሔራዊ ባንክ ከራሱ ከውስጡ የመነጨ አይመስለኝም። ይሄ ገደበማ በጀቱ ጉዳይ ከአይምኤፍ ጋር ቢያዝ ነው ድርድር አሁን የብድሩ ጉዳይ አንደኛው የተካተተው ይህም ጉዳይ የሚያካትት ይመስለኛል። ነፃ ብሔራዊ ባንክ መገንባት፣ መንግስት ከብሔራዊ ባንክ የሚኖረው ግንኙነት ላይ ገደብ ማበጀት፣ አንደኛው የዚህ የብድሩ ጉዳይ ማበጀት የሚለውም ተካቷል እና ይህ አሁን አዲሱ አዋጅ ባለፈው በፍረንቾቹ ጁን ውስጥ ለካቢኔ ቀርበው ለመንግስት ምክር ቤት ቀርበው ጸድቆ ነው አሁን ወደ ፓርላማ። አሁንም ራሱ በቅርቡ የተስማማ ነው የአይኤምኤፍ ባለሙያዎች እንደሚያዩቱን ላይ ይጠቅሳል አዋጁን እና እንደ አንድ ቅድመ ሁኔታም ስለተቀመጠ ነው እንጂ ከኢትዮጵያ መንግስት ከውስጡ ሊመነጭ ይችላል የሚል እምነት የለኝም። ለምን ማንም መንግስት በቀላሉ ከማዕከላዊ ባንክ ብር እያተመ መውሰድ ቀላሉ ዘዴ ነው። አሁን የኢትዮጵያ መንግስት ባለበት የገንዘብ ችግር በእርግጠኛ ነኝ እንደዚህ አይነት ገደብ ማበጀት በራሱ ላይ አይፈልግም። ግን በዓለም አቀፍ ገንዘብ ተቋም ተይዞ ነው እንደዚህ እንዲያደርግ የተገደደው። ዶክተር ሰዋለ ግን በዚህ ሀሳብ አይስማሙም። መንግስት አስቀድሞ የዋጋ ንረትን ለመቆጣጠር የሚያስችሉ መመሪያዎችን ይፋ ሲያደርግ መቆየቱ በመጥቀስ ፍላጎቱ ከዓለም አቀፍ ተቋማት ይልቅ ከሀገሪቱ ፍላጎት የመነጨ ነው ብለው እንደሚያምኑ ይናገራሉ። ባለፉት ሁለት አመታት አይተን ከሆነ አዲሱ የብሔራዊ ባንክ ገዥ ከመጡ በኋላ የዋጋ ንረትን ከመቆጣጠር አንጻር የወሰዷቸው የነበሩ እርምጃዎች ነበሩ። በዛም ላይ ኳንቲቲ በሆነ መንገድ የመንግስትን የብድር አቅም ፍላጎት ለመገደብ በዳይሬክቲቭ በመመሪያ ደረጃ አውጥተው ነበረ። ስለዚህ አፒታይቱን ካለ ከብሔራዊ ባንክ መንግስትም ይሄ የብድር ፍላጎቱ ኢኮኖሚ ላይ ያሳደረውን ተጽዕኖ የተገነዘበው ይመስላል ከውስጥ የመነጨ ነው ብሎ መውሰድ እና ቤኔፊት ኦፍ ዘዳውቱን ለመንግስት መተው ለብሔራዊ ባንክ መተው ይሻላል። ረቂቅ አዋጁን በዝርዝር አይቶ የውሳኔ ሐሳብ እንዲያቀርብ የተመራለት የህዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ህዳር 4 2017 ዓ ም ባዘጋጀው የህዝብ አስተያየት መስጫ መድረክ ላይ መንግሥት በብድር ገደቡ ምክንያት የሚያጥፋቸው ፕሮጀክቶች በኢኮኖሚው ላይ አሉታዊ ተጽዕኖ ሊኖራቸው ይችላል የሚሉ ስጋቶች ተደምጠዋል። ዶክተር ሰዋለ እንደሚሉት ግን ስጋቶቹ ተገቢነት ቢኖራቸውም መንግሥት ከብድር ይልቅ ማኅበራዊ ልማቶችን የሚሠራባቸውን ግብርን ጨምሮ የገቢ አማራጮችን ማስፋት ይኖርበታል። እኔ እንግዲህ አንድ መንግስት ለህዝቡ የሚሰጣቸውን ማህበራዊ አገልግሎቶች እና የልማት ስራዎች በዋናነት ይሰጣል ተብሎ የሚታሰበው ከሚሰበሰብ የታክስ ገቢ ነው። ይሄ አልሆን ሲል ደግሞ ከእርዳታ፣ ከተለያዩ የውጭ ሀገራት ብድሮች፣ በተመጠነ መንገድ ቢሆን ከሀገሪቱ ኢኮኖሚ በመበደር እነዚህን አገልግሎቶች ይሰጣለኝ በዋናነት በዘላቂነት ግን፣ ይሄን አገልግሎት ለመስጠት የብሔራዊ ባንክን ብድር መሰረት አድርጎ መነሳት ግን ጤናማ ነው ተብሎ አይወሰድም። ምክንያቱም የዋጋ ንረትን በማባባስ ደረጃ በከፍተኛ ደረጃ አስተዋጽኦ ስለሚያደርግ እንዲህ አይነት ተግባራት ብዙ ጊዜ የተገደቡ ናቸው። እና በዚህ ሌብል መገደቡ አስፈላጊ ነው። ግን መንግስት ሊሰራ የሚገባውን የመንግስታዊ ኃላፊነትና ስራዎች አግባብ ካላቸው ሶርሶች ወይም ደግሞ ምንጮች መጠቀም ይኖሩበታል። ስለዚህ በሌሎች መንገዶች ገቢን ማሳደግ ነው በዋናነት መተኮር ያለበትና ገና የልማት ስራዎቹ ይቀዘቅዛሉ ተብሎ በዛ መንገድ ብድር መውሰድ አለበት። ያልተገደበ የብድር አፕታይት እንዲኖሩ ማድረግ ተገቢ አይደለም እና የተወሰደው እርምጃ በብሔራዊ ባንክ እጅግ በጣም አስፈላጊና ወቅታዊ ነው። ነገር ግን ይሄን ኤክስኪዝም ሊያቀርብ አይገባም። መንግስት ወደፊትም ምናልባት እንዲህ አይነት ሰርቪሶች ሲቀንሱ ይሄ በመሆኑ ነው በሚል እንደ ኤክስኪዝም ሊወሰድ አይገባም እና በዋናነት መንግስት ከዚህ ዘርፍ አይደለም ወይም ከዚህ ሶርስ አይደለም የልማት ስራዎችን መስራት የሚጠበቅበት ኢትዮጵያን የገጠማትን የውጭ ምንዛሬና የዕዳ ጫናን ጨምሮ ኢኮኖሚያዊ ችግሮችን ለማስተካከል የሚያግዙ ብድሮችን ለማግኘት ከዓለም አቀፍ አበዳሪ ተቋማት ጋር ድርድር ስታደርግ ቆይታለች። በቅርቡም ዓለም አቀፉ የገንዘብ ተቋም አይኤምኤፍ 345 ሚሊዮን ዶላር የሚጠጋ የገንዘብ ድጋፍ ይፋ ማድረጉ ይታወሳል። ከገንዘብ ድጋፎቹ ባለፈ እንደዚህ አይነት የአዋጅ ማሻሻያዎች የአጭር ጊዜ ጫና ቢኖራቸውም ኢኮኖሚን በዘላቂነት ለማሻሻል ፋይዳ አላቸው ይላሉ ዶክተር አብዱል መናን መሐመድ። እንደ በፊቱ ብር እያተመን የዋጋ ግሽበት ይቀጥል ወይስ የመንግስት ፕሮጀክቶች ይታጠፋሉ፣ ምንም ጥያቄ የለውም። ህብረተሰቡ ላይ የተወሰነ ጫና ይበረታል፣ ምንም ጥያቄ የለውም። እና የቱኛው ነው የሚሻልን? ሁሉንም በአንድ የማሳካት ስለማትችል ኢኮኖሚ መቀዛቀዝ እንደሚመጣ የታወቀ ነው። እሱ ብቻ እንዳይመስልህ ፕሮጀክቶች መታጠፍ ብቻ ሳይሆን ሰራተኛ መቀነስ ይመጣል፣ መንግስት ወጪው መቀነስ ስለሚኖርበት ይሄ የተወሰነ ዓመት የሚቀጥል ነው። አዋጁን በተመለከተ ዝርዝር ማብራሪያዎችን ከብሔራዊ ባንክ ኃላፊዎች ለማግኘት ያደረገው ጥረት አልተሳካም። በረቂቅ አዋጁ ላይ የሚደረጉ ውይይቶች ሲጠናቀቁም ለህዝብ ተወካዮች ምክር ቤት ለማስጸደቅ ይቀርባል ተብሎ ይጠበቃል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።